america am Eric በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 5 2014 ዓ ም ዝግጅታችን ጀመረ። ህወሓት ጀምሮታል ያለውን ማጥቃት እየመከተ መሆኑን ትላንት ባወጣው መግለጫ የጠቀሰው የኢትዮጵያ መከላከያ ሚኒስቴር ወረራውን በማያዳግም ሁኔታ እንቀለብሰዋለን ብሏል። በሌላም በኩል ደግሞ ተዋጊዎቻቸው ድል እየቀናቸው መሆኑን መንግስቱ በሽብርተኝነት የፈረጀው የህወሓት ቃል አቀባይ ዛሬ በትዊተር ገጻቸው በጻፉት መልእክት አስተላልፈዋል። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ቅንብራችን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርባ አሀዱ ራዲዮ 943 ላይ እንደመጣለን። ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮቻችን፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ የያዝናቸውን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ይስጥልን አድማጮች የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ህወሓት ጀምሮታል ያለውን ማጥቃት እየመከተ መሆኑን ትናንት ባወጣው መግለጫ የጠቀሰው የኢትዮጵያ መከላከያ ሚኒስቴር ወረራውን በማያዳግም ሁኔታ እንቀለብሳለን ብሏል። በሌላም በኩል ደግሞ ተዋጊዎቻቸው ድል እየቀናቸው መሆኑን መንግስቱ በሽብርተኝነት የፈረጀው የህወሓት ቃል አቀባይ ዛሬ በትዊተር ገጻቸው በጻፉት መልእክት አስፍረዋል። ወገኖቹ ተኩስ እንዲያቆሙና ወደ ሰላማዊ መፍትሄ እንዲዞሩ ዩናይትድ ስቴትስ ፕሬዝደንት መጎትጎታቸውን ቀጥለዋል። ይህ በእንዲህ እንዳለ ወታደራዊ መፍትሄ እንደማይታያቸው የቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን ለቪኦኤ ተናግረዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከኬንያው መሪ ኡሁሩ ኬንያታ ጋር ትላንት ተገናኝተዋል። ይህ ኬንያ በዓለም አቀፍ የቀጠና ፖለቲካ ትልቅ ሚና ያላት መሆኗን አመላካች መሆኑን ተገልጿል። በአሜሪካ ድምፅ የተጠናከረውን ዘገባ ስመኝሽ የቆየ ታቀርበዋለች ፕሬዚዳንት ጆ ባይደን የፕሬዝዳንትነትን ስልጣን ከጨበጡ ወዲህ ከአፍሪካ መሪ ጋር ሲገናኙ ይህ የመጀመሪያቸው ነው። ከኬንያ ፕሬዚዳንት ኡሁሩ ኬንያታ ጋር በተገናኙበት ወቅት ባደረጉት ንግግርም በቀጠናው እንዲሁም ባለም አቀፍ ደረጃ ያሉ ችግሮችን ለመፍታት የዩናይትድ ስቴትስ እና የኬንያ ግንኙነት እጅግ አስፈላጊ መሆኑን አመልክተዋል። ፕሬዚዳንት ኬንያታም በበኩላቸው የዩናይትድ ስቴትስ መንግስት ለአፍሪካ ላበረከተው ተጨማሪ የኮቪድ 19 ክትባት አመስግነዋል። ክትባትን በተመለከተ የዩናይትድ ስቴትስ መንግስት ለኬንያ ብቻ ሳይሆን ለመላው የአፍሪካ አህጉር የሚሰጠውን እርዳታ ለማጠናከር የተቻለውን ሁሉ አድርጓል። ተጨማሪ እርዳታ ለማድረግ መታሰቡንም መስማቴ ያስደስተኛል። ምክንያቱም እንደምታውቁት እንደ አህጉር ህዝቦቻችንን በመከተቡ ረገድ ከቀሪው ዓለም ወደ ኋላ ቀርተናል። ከሁለቱ መሪዎች ግንኙነት በኋላ ዋይት ሀውስ ባወጣው መግለጫ መሪዎቹ በሶማሊያና በኢትዮጵያ ያለው ግጭት በሰላማዊ መንገድ በሚፈታበት ሁኔታና የሀገር ውስጥና ዓለም አቀፍ የገንዘብ ስርዓቶች ሊኖራቸው ስለሚገባው ተጠያቂነት መነጋገራቸውን አስታውቋል። በተጨማሪም ሁለቱ መሪዎች በዲሞክራሲና በሰብአዊ መብት መከበር በቀጠናው ሰላምና ደህንነት የአየር ንብረ የህብረት ለውጥን ታሳቢ ያደረገ የኢኮኖሚ እድገት እና ታዳሽ ኃይሎችን በመጠቀም ዙሪያ መነጋገራቸውን የዋይት ሀውስ መግለጫ ጨምሮ አስታውቋል። በአፍጋኒስታን ደቡባዊ ግዛት በምትገኘው የካንዳሃር ከተማ በሺአ መስጊድ ውስጥ በደረሰ የቦምብ ፍንዳታ በአርብ ጸሎት ላይ የነበሩ 16 ሰዎች ሲሞቱ ከ50 በላይ የሚሆኑት ደግሞ ቆስለዋል። የታሊባን ቃል አቀባይ ቢላል ካሪም ለቪኦኤ እንዳስታወቁት በካንዳሃር የደረሰው የቦምብ ፍንዳታ በርካታ ሰዎችን መግደልና ማቁሰሉን ገልጸው ለፍንዳታው ተጠያቂ የሆኑ ወገኖች ወደ ፍርድ ለማምጣት ምርመራ እየተካሄደ መሆኑን ተናግረዋል። ለአደጋው ኃላፊነቱን የወሰደ ወገን እስካሁን የለም። ባለፈው አርብም በሰሜን ምስራቃዊ አፍጋኒስታን ከተማ ኩንዱዝ ውስጥ በሚገኝ የሺያ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ ከ50 ሰዎች በላይ ሲሞቱ ሌሎች በርካቶች ቆስለዋል። ለዚያ ጥቃት ኃላፊነቱን የወሰደው የእስላማዊ መንግስት ኮሆራሳን ወይም አይኤስ ኮራሳን በመባል የሚታወቀውና ከእስላማዊ መንግስት ቡድን አራማጆች ጋር ግንኙነት ያለው ድርጅት መሆኑ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የተባበሩት መንግስታት ጠቅላላ ጉባኤ ትናንት ሐሙስ፣ ዩናይትድ ስቴትስን የድርጅቱ የሰብአዊ መብት ምክር ቤት አባል አድርጎ መርጧታል። ዩናይትድ ስቴትስ ቀደም ሲል በትራምፕ አስተዳደር ዘመን ምክር ቤቱ ለእስራኤል ስር የሰደደ ተቃውሞ አለው በሚል 47 አባላት ካሉት ምክር ቤት ለሶስት ዓመታት ራሷን አግልላ ቆይታለች። ያለምንም ተቃውሞ ለእጩነት የቀረበችው ዩናይትድ ስቴትስ 193 አገሮች በሚስጢር በሰጡት ድምፅ 168 ድምፅ አግኝታለች። ዋሽንግተን የምክር ቤት አባልነታቸው በዚህ ዓመት ጥር ላይ ከሚጀምረው የቻይናና ሞስኮ መንግስታት ጋርም ሊያጋጫት እንደሚችል ይጠበቃል። ፕሬዚደንት ባይደንም ስልጣን ከያዙበት ቀን ጀምሮ ሰብአዊ መብት የውጭ ፖሊሲያቸው ማዕከል መሆኑን በመግለጽ እንደ ቻይናና ሩሲያ የመሳሰሉትን ሲተቹ ቆይተዋል። ይሁን እንጂ ሮይተርስ እስካሁን ያለው የአስተዳደሩ ሪከርድ የሚያሳየው ለብሔራዊ ደህንነት ቅድሚያ መስጠት በሚል ሰበብ የሰብአዊ መብት የሚጥሱ የሌሎች አገሮች ጉዳይ ገሸሽ ይደረጋል ብሏል። ዩናይትድ ስቴትስ ያገኘችው ድምፅ ዝቅተኛው ሲሆን የበለጠችው 144 ድምፅ ያገኘችውን ኤርትራን ብቻ መሆኑ ተመልክቷል። የምክር ቤቱ አባል ሆነው በድጋሚ ከተመረጡ አገራት መካከል ኤርትራና ሶማሊያን ጨምሮ ካሜሩን፣ ህንድ፣ አርጀንቲናና ሌሎች አገሮች እንደሚገኙበትም ተገልጸዋል። የቀድሞ የዩናይትድ ስቴትስ ፕሬዝደንት ቢል ክሊንተን በካሊፎርንያ ሆስፒታል ገብተው የሕክምና እርዳታ ከተደረገላቸው በኋላ ማገገማቸውን ሐኪሞች ትናንት አሙስ በሰጡት መግለጫ አስታውቀዋል። የ75 ዓመቱ ክሊንተን ባለፈው ማክሰኞ ምሽት ካሊፎርኒያ ዩኒቨርሲቲ ሆስፒታል የገቡት ከኮቪድ-19 ውጪ ለሆነ ኢንፌክሽን ተጋልጠው በሆስፒታሉ የእርቭን ሜዲካል ሴንተር ህክምና ለማግኘት መሆኑን ቃላቀባያቸው አንጀል ኡሬና ኦሬና በትዊተር ገጻቸው ገልጸዋል። ቃል አቀባይዋ አያይዘውም የሆስፒታሉ ሰራተኞች ዶክተሮችና ነርሶች ላደረጉላቸው አስደናቂ እንክብካቤ ምስጋና ይግባውና አሁን አገግመው በጥሩ መንፈስ ላይ ይገኛሉ ብለዋል። ክሊንተን ወደ ሆስፒታል የተወሰዱት በተጫጫናቸው የድካም ስሜት ነው። ዶክተሮች በሽንት መተላለፊያ ኢንፌክሽን ምልክት መኖሩን ባደረጉት የደም ምርመራ ከተመለከቱ በኋላ ሆስፒታል ቆይተው ሕክምናቸውን እንዲከታተሉ ወስነዋል። በዚህም መሰረት ክሊንተን ለተከታታይ ሕክምና ሆስፒታል እንደሚቆዩም ተነግሯል። አሁን ወደ ዓለም አቀፍ የኮቪድ-19 ዜናዎች እናልፋለን። ዩናይትድ ስቴትስ 17 ሚሊየን የጆንሰን ኤን ጆንሰን የኮቪድ-19 ክትባት መድኃኒቶችን ለአፍሪካ ህብረት ለግሳለች። ዩናይትድ ስቴትስ 17 ሚሊየን የጆንሰን ኤን ጆንሰን የኮቪድ-19 ክትባት መድኃኒቶችን ለአፍሪካ ህብረት ለግሳለች። ይህ ቁጥር እስከ ዛሬዎቹ ከለገሰችው ጋር ተደምሮ ቁጥሩን ወደ 67 ሚሊየን ያደርሰዋል ሲል የዋይት ሀውስ ዛሬ በሰጠው መግለጫ አስታውቋል። ክትባቶቹ የድሆቹን አገር ጨምሮ 55 ለሚደርሱ ለአፍሪካ ሀገሮች የተሰጠ መሆኑም በመግለጫው ተጠቅሷል። እንደ ሌሎቹ ሁለት ዙር የሌለው የጆንሰን እንድ ጆንሰን ክትባት በአፍሪካ ተመራጭ መሆኑንም መግለጫው አስታውሷል። የዩናይትድ ስቴትስ የምግብና መድኃኒት አስተዳደር የጤና አማካሪዎች የሞደርና ኮቪድ-19 ማጠናከሪያ ክትባትን ትናንት ሐሙስ አጸደቁ። አማካሪዎቹ በአነስተኛ መጠን የሚሰጠው የማጠናከሪያ ክትባት ለአረጋውያንና ከፍ ላሉ ሌሎች የጤንነት ችግር ለተጋለጡ ሰዎች እንዲሰጡ ወስነዋል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 5 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ አሀዱ ራዲዮ 94.3 ላይ እንደመጣለን። አሁን ለዕለቱ የያዝነውን አብይ ርዕስ እናስደምጣችሁ። ህወሓት ጀምሮታል ያለውን ማጥቃት እየመከተ መሆኑን ትላንት ባወጣው መግለጫ የጠቀሰው የኢትዮጵያ መከላከያ ሚኒስቴር ወረራውን በማያዳግም ሁኔታ እንቀለብሳለን ብሏል። በሌላም በኩል ደግሞ ተዋጊዎቻቸው ድል እየቀናቸው መሆኑን መንግስቱ በሽብርተኝነት የፈረጀው የህወሓት ቃል አቀባይ ጌታቸው ረዳ ዛሬ በትዊተር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ወበወገኖቹ ተኩስ እንዲያቆሙና ወደ ሰላማዊ መፍትሄ እንዲዞሩ የዩናይትድ ስቴትስ ፕሬዚዳንት መጎትጎታቸውን ቀጥለዋል። ይህ በእንዲህ እንዳለ ደግሞ ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሽን ለቪኦኤ ተናግረዋል። ሰለሞን አባተ ዝርዝራለሁ። የኬንያው ፕሬዚደንት ኡሁሩ ኬንያታ ትናንት ዋይት ሀውስ ነበሩ። ከፕሬዚደንት ጆ ባይደን ጋር ያደረጉት ውይይት ካተኮረባቸው አበይት የተባሉ ነጥቦች መካከል የኢትዮጵያው ግጭት ጉዳይ አንዱ እንደነበረ ከቤተ መንግሥቱ የወጣው ጽሑፍ ጠቁሟል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንም የከትናንት በስቲያው ማክሰኞ የአፍሪካ ሕብረት ከፍተኛ ተጠሪውን ኦሉሴጉኖ ባሳንጆን፣ እንዲሁም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኩን ጄፍሪ ፌልትማንን፣ የሱዳኑን ጠቅላይ ሚኒስትር፣ የአውሮፓ ኅብረቱን ከፍተኛ ተጠሪ የእንግሊዝና የፈረንሳይ የውጭ ጉዳይ ሚኒስትሮችን እንዲሁም የፈረንሳይን የአፍሪካ ጉዳዮች ልዩ ልዑክ ሰብስበው ያናገሩ ጊዜ ዋና መነጋገሪያቸው ኢትዮጵያና ቀውሷ ነበሩ። ወገኖቹ ለሰላማዊ መፍትሄ ንግግር እንዲቀመጡ፣ ጸብና ተኩስ እንዲያቆሙ፣ ዓለም አቀፍ ሕግን እንዲያከብሩ፣ እርዳታ ያለ ገደብ ለተጎጂው እንዲደርስ እንዲያደርጉ ተደጋግመው የሚነሱ ማሳሰቢያዎች ናቸው። የኢትዮጵያ መከላከያ ሚኒስቴር ትናንት ባወጣው መግለጫ ካለፈው ሰኞ ጀምሮ ህወሀት ጭሮታል ባለው ማጥቃት በሁሉም ግንባሮች ጦርነት ላይ መሆኑን ተናግሮ በማያዳግም ሁኔታ እንቀለብሰዋለን ብሏል። ህወሀት ባለፈው ሰኞ ባወጣው መግለጫ ደግሞ ፌዴራሉ ጦርና የአማራ ክልል ሚሊሺያን በሁሉም ግንባሮች የፍጻሜ የሚባል ጦርነት እንደከፈቱበት አስታውቆ ነበር። ይህንን የአሁኑን ጦርነት ማንም የጀምረው ማን ወይም የተጀመረበት ሁኔታ ብዙም ትርጉም የለውም ያሉኝ ተንታኝ አነጋግሬአለሁ። አሁን እየተካሄደ መሆኑ በሚነገረው ውጊያ ሁለቱም ወገኖች በየአጋጣሚው በሌላው ላይ የበላይነትን እየተጎናጸፉ መሆናቸውን እየተናገሩ ነው። የሕወሓቱ ጌታቸው ረዳ ዛሬ ባወጡት ትዊት ፌዴራሉ ጦር እየተፈረካከሰ ነው ብለዋል። ጠቅላይ ሚኒስትሩን በስም ጠቅሰው መቀመጫቸው ላይ በተአምር ይቆዩ እንደሆነ እናያለን ብለዋል። የሚጠብቃቸው አጠቃላይ ሽንፈት እንደሆነም ዝተዋል። በሌላ በኩል የመከላከያ ሚኒስቴሩ ትናንት ባወጣውና የሕወሓት ጥፋትና በደሎች ናቸው ያላቸውን በዘረዘረበት መግለጫ ከሰኞ ጀምሮ በሁሉም ግንባር በጀመሩት ውጊያ አይቀጡ ቅጣት እየደረሰባቸው ነው ብሏል። የመከላከያ ኃይሉ የጠላትን ወራሪ ኃይል መመከት ብቻ ሳይሆን እየደመሰሰ የኢትዮጵያን ደህንነትና ህልውና የማስከበር ታሪካዊ ኃላፊነቱን እየተወጣ በጠላት ላይ ከባድ ኪሳራ እያደረሰና ሽንፈት እያከናነበው ይገኛል ብሏል። ኢትዮጵያውያኑ ወገኖች በዚህ ሁኔታ ውስጥ ተጠምደው ሳሉ የዓለም አቀፉ ማኅበረሰብ ግፊት እንደቀጠለ ነው። ለዛሬው የኢትዮጵያ ችግር የጦር መፍትሄ የለም ሲሉ የመንግስታቱ ድርጅት ዋና ጸሐፊና የዩናይትድ ስቴትስ ፕሬዝደንት ተናግረዋል። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በዚህ ሐሳብ እንደሚስማማ አሳውቋል። ወገኖቹ ግን ፍላጎትም ዝግጅትም ያላቸው አይመስልም። ከዚህ አጣብቂኝ ውስጥ መውጫው ምን ይሆን? ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደርና ዛሬ በጆርጅ ዋሽንግተን ዩኒቨርሲቲ የትርፍ ሰዓት መምህር የሆኑት ዴቪድ ሽን መቼም ለኢትዮጵያ ጉዳይ ቅርብ ናቸውና ምርምር እንደሚያደርጉ ሁኔታውን በቅርብም እንደሚከታተሉ ነግረውኛልና መውጫ መላ ይኖራቸው እንደሆነ ጠየቅኳቸው። ጥያቄው እርሱ ነው። መልስ ቢኖረኝ ጥሩ ነበር። የሚያሳዝነው ግን የለኝም። እኔ እንደሚመስለኝ ሁሉም ወገኖች ተቀምጠው ከዚህ ሁኔታ ውስጥ በሚወጡበት ሁኔታ ላይ እንዲደራደሩ ዓለም አቀፍ ግፊት መበርታት ያለበት ይመስለኛል። ይሁን እንጂ ይህ በቅርቡ ይሆናል ብዬም አላስብም። ይሁን እንጂ አሁን ከዚህ የተለየ ሌላ አማራጭ የለም። የአፍሪካ ኅብረት በዚህ ውስጥ ጠቃሚ ሚና እየተጫወተ እንደሆነ አምናለሁ። ምን ያህል ንቁ እንደሆኑ ግን አላውቅም። በሁሉም ወገኖች ላይ ጫና ለማበርታት ኅብረቱና የአፍሪካ ሀገሮች ይበልጥ ንቃት ባለው ሁኔታ ቢሳተፉ ጥሩ ነው እላለሁ። ሽን የኢትዮጵያን ሁኔታ የእርስ በርስ ጦርነት ወይም ሲቪል ዋር ብለው ጠርተውታል። የኢትዮጵያ መንግሥት የሚለው በሽብር በፈረጀው ቡድንና ወንጀለኞች በሚላቸው ላይ ሕግን የማስከበር እርምጃ ነው። ህወሀት የሚለው በትግራይ ላይ የተከፈተን ጦርነት እየተጋፈጥኩ ነው ነው። በኢትዮጵያም ሆነ በዓለም ዙሪያ በፌዴራሉ መንግሥት ወገን ሆነው የሚሞግቱ ወይም የኢትዮጵያ መንግሥት ጭፍን አቋም ይዘዋል ብሎ የሚያወግዛቸውና ሕወሓትን በወገንተኛነት የሚደግፉ መንግሥታትና መገናኛ ብዙሃን እንዳሉ በየአጋጣሚው ተዘግቧል። ዴቪድ ሽን የኢትዮጵያን መንግሥት የሚወቅስ የሚመስል ሐሳብ ሰንዝረዋል። ኢትዮጵያ ውስጥ ያለውን ሁኔታ በተመለከተ በመሠረቱ የኢትዮጵያን መንግሥት እያለ ያለው ዓለም ሁሉ ተሳስቷል፣ እውነት ያለችው እኔ ጋር ብቻ ነው ነው። ይህ ደግሞ የሚታመን ጉዳይ አይደለም። እንደሚመስለኝ ሁሉንም መረጃ ማየት ያስፈልጋል። የኢትዮጵያ መንግሥት የሚናገረውን አያለሁ፣ ነገር ግን ሌላው ሁሉ ስህተት ነው፣ ትክክለኛው መረጃ የአዲስ አበባ ብቻ ነው የሚል የሚመስለው አባባል የሚታመን አይመስልም። እንደ እውነቱ ከኢትዮጵያ ወገን መቆማቸውን በሚያመላክት ሁኔታ የተከራከሩና የሚከራከሩ መንግሥታትም አሉ፤ ቻይና፣ ሩሲያና ሌሎችም ይህ ጉዳይ የኢትዮጵያ የውስጥ ጉዳይ ነው። አላስፈላጊ ያሏቸው ጣልቃ ገብነትና የቅጣት መሰል አድራጎቶች መፍትሔ ከማስገኘት ይልቅ ወደ ማባባስ ይወስዳሉ ሲሉም ያስጠነቅቃሉ። ይህ ለሩሲያ የተለመደ ባይሆንም ለቻይና ግን ወትሮም የምትከተለው አቋም ነው። ይህንን የሚያደርጉት ኢትዮጵያ ውስጥ ባለው አለመግባባት ውስጥ ገብተው ላለመቀቀል ነው። ይህንን አቋም የሚይዙት ወገን ለይተው ላለመወገንና በኋላ ከአሸናፊው ጋር ለመቆም ነው። ዩናይትድ ስቴትስ ግን ሁኔታውን በተለየ ሁኔታ የያዘችው ማስረጃውን በማመዛዘንና ወቀሳ አስፈላጊ በሆነ ጊዜ ሁለቱንም ወገኖች እየወቀሰች ነው። ሕወሓት ከሚያነሳቸው ክሶች አንዱ የኢትዮጵያ መንግሥት ድሮኖችን ጨምሮ በርካታ ከባድ መሣሪያዎችን እየሸመተ ነው የሚል ነው። ፕሮፌሰር ዴቪድ ሽን ማንኛውም መንግሥት ዓለም አቀፍ ማዕቀብ እስካልተጣለበት ድረስ መሣሪያ የመግዛት መብት አለው። ኢትዮጵያን በሚመለከት ደግሞ ወታደራዊ መሣሪያ፣ ድሮን ወይም ጥይት ለመግዛት ሕጋዊ መንገድ አላቸው። ጥያቄው ያንን ያህል ገንዘብ በጦር መሣሪያ ላይ ማውጣት ለኢትዮጵያ ሕዝብ ይጠቅማሉ ወይ ነው እንጂ እንደ ሕጉ ከሆነ መብታቸው ነው። ለማንኛውም በኢትዮጵያውያኑ ወገኖች ላይ ዓለም አቀፍ ግፊት መበርታት እንዳለበት ሌሎችም ዴቪድ ሽንም ተናግረዋል። ማበርታት ማለት ምን ማለት እንደሆነ ሲጠየቁ ግን የተለየ መልስ የላቸውም። ሽን ለማንኛውም የአፍሪካ ኅብረትና የአፍሪካ አገሮች የነቃ ተሳትፎ ቢያደርጉ የተሻለ ውጤት ሊገኝ ይችላል ብለዋል። አድማጮች፣ የሰማችሁት ለእለቱ የያዝነውን ዐብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አዲስ አበባ ነው የምንወስዳችሁ የአረብ ሊግ ቀጣይ ሊቀመንበር ትሆናለች ተብላ የምትጠበቀው አልጄሪያ ሊጉ በህዳሴው ግድብ ዙሪያ ሁሉንም ወገን የሚያግባባ አቋም እንዲይዝ ኃላፊነቷን እንደምትወጣ መግለጿን ኢትዮጵያ አስታወቀች። ሰላሳ ዘጠነኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ዛሬም ቀጥሎ የዋለ ሲሆን ከስብሰባው ጎን ለጎን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ የ ውጭ ሀገራት ጉዳይ ሚኒስትሮች ጋር ተወያይቷል። ከነዚህም አንዱ የአልጄሪያው የውጭ ጉዳይ ሚኒስትር ሲሆኑ የአረብ ሊግ በህዳሴው ግድብ ዙሪያ ሁሉንም ወገን የሚያግባባ አቋም እንዲይዝ ሀገራቸው እንደምትሰራ ቃል መግባታቸውን አምባሳደር ዲና ሙፍቲ ገልጸዋል። በሌላ በኩል ኢትዮጵያ ከቱርክ የጦር መሳሪያዎችን ሸምታለች በሚል ግብፅ ጉዳዩ እንደሚያሰጋት መግለጿን በተመለከተ ለተነሳላቸው ጥያቄ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት ምላሽ ኢትዮጵያ ነፃ ሀገር እንደመሆኗ ከማንም ሀገር ጋር ማንኛውንም ግንኙነት የመፍጠር መብት አላት ብለዋል። ስብሰባውን የተከታተለው ኬኔዲ አባተ ተከታዩን ዘገባ አድርሶናል። ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ፊት ለፊት በመገናኘት በአዲስ አበባ ትናንት የተጀመረው 39ኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ዛሬም እስከ ምሽት ሲካሄድ ውሏል። የአፍሪካ ህብረት የስራ አስፈጻሚው ምክር ቤት ወይም የውጭ ጉዳይ ሚኒስትሮቹ የዛሬ ስብሰባ ሙሉን ቀን በዝግ የተካሄደ ሲሆን በዛሬው ስብሰባቸው ከወቅታዊነትና ከበጀት ቅነሳ ጋር በተያያዘ በአዲስ መልክ ለሚዋቀሩት የአፍሪካ ህብረት የተለያዩ ዲፓርትመንቶች ኮሚሽነሮችን መምረጣቸውን ስብሰባውን የተከታተሉት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ከስብሰባው ጎን ለጎን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ስብሰባዎችን አድርገዋል። አቶ ደመቀ ካገኟቸው የውጭ ጉዳይ ሚኒስትሮች መካከል የአልጄሪያው ራምታን ላማምራ ይገኙበታል። ሁለቱ አካላት ባደረጉት ውይይት ከህዳሴው ግድብ ጋር በተያያዘ የአረብ ሊግ ይዞታል ያሉትን የተዛባ አቋም እንዲያስተካክል የሊጉ ቀጣይ ሊቀመንበር እንደምትሆን የምትጠበቀው አልጄሪያ ኃላፊነቷን እንድትወጣ አቶ ደመቀ ላቀረቡት ጥያቄ አዎንታዊ ምላሽ ማግኘታቸውን አምባሳደር ዲና ተናግረዋል። ከአልጄሪያ የውጭ ጉዳይ ሚኒስቴር ጋር በተደረገው ውይይት በተለይ እንደምታውቁት የአረብ ሊግ ጽሕፈት ቤት ከቅርብ ጊዜ ወዲህ የኢትዮጵያን የህዳሴ ግድብ በሚመለከት የያዘውን ያልተስተካከለ አቋም በሚመለከት ተገቢ ያልሆነ እና ከሶስቱ የተፋሰሱ አገሮች ለታችኞቹ ያደላ መሆኑን ይሄ በሚቀጥለው የአረብ ሊግ ስብሰባ ላይ አልጄሪያ በልቀ መንበርነት የምትመራው ስብሰባ ላይ አልጄሪያ ይህን በማስተካከል ረገድ ሊኖራ ስለሚገባው ሚና ገልጸውላቸዋል። ምክንያቱም ቀደም ሲል ባልተገባ ሁኔታ በአንዳንድ ሀገሮች ግፊት አጀንዳውን ከአፍሪካ ህብረት ማዕቀፍ ለማውጣት በአረብ ሊግ በኩል ሲደረግ የነበረውን ነገር ታስታውሳላችሁ። ይሄ ተገቢ እንዳልሆነ ተገልጾላቸዋል። አልጄሪያ ውጭ ጉዳይ ሚኒስትርም በዚህ ረገድ አስፈላጊውን ስራ፣ ገንቢ የሆነ ስራ፣ የሚያግባባ ስራ ለመስራት ፍላጎት እንዳላቸውና ለዚህም እንደሚንቀሳቀሱ ገልጸዋል ማለት ነው። አልባዚ አልጄሪያ ከዚህ በፊት ኢትዮጵያ ላይ ጸረ ኢትዮጵያ አቋም አራምዳ አታውቅም። ኢትዮጵያ ከቱርክ የጦር መሳሪያዎችን ሸምታለች በሚል ግብጽ ጉዳዩ እንደሚያሰጋት መግለጿን በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽ ኢትዮጵያ ነጻ ሀገር እንደመሆኗ ከማንም ሀገር ጋር ማንኛውንም ግንኙነት የመፍጠር መብት አላት ብለዋል አምባሳደር ዲና። የቱርክን ጉዳይ በሚመለከት ቱርክ ጋር ኢትዮጵያ ስላደረገችው እንቅስቃሴ በዚህ በኩል ስሞታ ተነስተዋል የሚለው ኢትዮጵያ ነጻ ሀገር ናት፣ ከፈለገችው ከቱርክ አይደለም ቱርክ አገር ስም ከሌለው አገር ጋር ወገን ጋር ግንኙነት የመፍጠር መብት አላት። ይሄ መብት በዓለም አቀፍ ቻርተር በዩናይትድ ኔሽን በሉት፣ በአፍሪካ ቻርተር፣ ቀደም ሲል ድሮ በጠፋው ገለልተኞች ንቅናቄ ውስጥ የተለመደ ነው። ስለዚህ አንድ ሉዓላዊ ሀገር ከዚህ ጋር ወዳጁን ከዚያ አትገናኝ የሚል ኃይል ሊኖር አይገባም፣ ኢን ፕሪንስፕል እኛ የምናደርጋቸውን ግንኙነቶች ሌሎችን ያስደስታል ናት ነሳል። እንዴት ያስደስታል? ምክንያቱም ይሄ ጥቅም ግጭት ነው የሚሆነው። ስለዚህ ኢትዮጵያ እዚህ ጋር ጦር መሳሪያ ገዛች፣ አልጋ ገዛች፣ ምናምን፣ ይሄ የፈለገውን መግዛት የእሷ መብት ስለሆነ ይሄ ብዙም የሚያሳስብ አይሆንም የሚለውን ነገር ለማቅረብ ነው። ምንም መግዛት ትችላለች። ሌሎች ሀገሮች እኮ አስፈቅደውን አይገዙም እኮ። ይሄ የተባለው ሀገር፣ ቅድም የጠቀስነው ሀገር፣ እኛን አስፈቅደው ነው መሳሪያ የሚገዛው ነው ታተዋል። ስለዚህ አይ ቲንክ ይሄ ራሱን የሚመልስ ነገር ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የኢትዮጵያን ውስጣዊ ጉዳይ በተመለከተ በዝግ በተካሄደው የትናንትናው ስብሰባ ላይ ባደረጉት ንግግር በሀገሪቱ ያለውን ችግር ከአፍሪካ ሕብረት ጋር በመተባበር ለመፍታት መንግስታቸው ዝግጁ መሆኑን እንዳብራሩ አምባሳደር ዲና መግለጻቸው ይታወሳል። የኮቪድ-19ን ወረርሽኝ ለመከላከል መወሰድ ስላለባቸው ተጨማሪ እርምጃዎች፣ በበጀት ራስን ስለመቻል፣ መዋቅራዊ ማሻሻያዎችን ስለማድረግ እንዲሁም የምግብ ዋስትናን ስለማረጋገጥ በዋና ርዕሰ ጉ ዳይነት የመከረው የአፍሪካ ውጭ ጉዳይ ሚኒስትሮች ስብሰባ ዛሬም የአህጉሪቱ ከፍተኛ ፈተና ሆኖ በቀጠለው የሰላምና ደህንነት እጦት ጉዳይ ላይ ግን ምንም ውይይት አለማድረጉንና በርዕሰ ጉዳይነትም አለመያዙን አምባሳደር ዲና ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። ከ30 በላይ ሀገራት የውጭ ጉዳይ ሚኒስትሮች የተሳተፉበት 39ኛው መደበኛ ስብሰባ ዛሬ በሁለተኛ ቀኑ የሚጠናቀቅ ሲሆን በኢትዮጵያ የሰዓት አቆጣጠር ይህ ዘገባ እስከተጠናቀረበት እስከ ምሽቱ ሁለት ሰዓት 30 ሚኒስትሮቹ በዝግ የሚያደርጉትን ስብሰባ አልቋጩም። የስብሰባው የመጨረሻ አጀንዳ እስራኤል በአፍሪካ ሕብረት በታዛቢነት ለመሳተፍ ባቀረበችው ጥያቄ ላይ ተወያይቶ የውሳኔ ሀሳብ ማቅረብ ነው። በማጠቃለያቸውም የውጭ ጉዳይ ሚኒስትሮቹ በነገው ዕለት የተለያዩ አካላትን በማሳተፍ የአህጉሪቱ ሀገራት መሪዎች ለሚያደርጉት የሶስተኛው አጋማሽ አመት ስብሰባ የሚቀርቡ ረቂቅ አጀንዳዎችና ውሳኔዎችን ያዘጋጃሉ። የነገው የመሪዎቹ ስብሰባ በበይነ መረብ የሚካሄድ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችንን ውሰዳችሁ? የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት በተለይም የአማርኛውና የትግረኛው አገልግሎቶች በትግራይ ክልል እየደረሰ ላለው ዘርፈ ብዙ ቀውስ ተገቢውን ሽፋን አልሰጡም፣ አድሏዊነት የተሞላባቸው ዘገባዎችን አሰራጭተዋል ያሉ ሰልፈኞች እዚህ ዋሽንግተን ዲሲ የሚገኘው ዋና መስሪያ ቤቱ ፊት ለፊት ዛሬ የተቃውሞ ሰልፍ አካሂደዋል። የአሜሪካ ድምጽ የህዝብ ግንኙነት ቢሮ በጉዳዩ ላይ ምላሽ እንዲሰጥ ከዝግጅት ክፍላችን ተጠይቆ ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያለ አመሳሶ በትክክል ለመዘገብ የሚቻለውን ሁሉ ያደርጋል። ቅሬታዎች ሲደርሱን መርምረን አስፈላጊ ከሆነ በዚህም ሆነ በሌላ በማንኛውም ዘገባ ላይ ትክክለኛ፣ ሚዛናዊና ሁሉን አቀፍ ዘገባ የማውጣት መሪዎቻችንን በጣሰ ሁኔታ በዘገቡ ጋዜጠኞች ላይ እርምጃ እንወስዳለን ብሏል። አያይዞም መረጃዎችን ነጻ በሆነ ሁኔታ ለማጣራት እንሞክራለን። ይህንን አብይ ኃላፊነት በአፍሪካ ቀንድ ውስጥ ግጭት ባለበት በዚህ ጊዜ ብቻ ሳይሆን በዓለም ዙሪያ ዜና ስንዘግብ በብርቱ እንጠብቃለን ሲል ምላሽ ሰጥቷል። ሀብታሙ ስዩም ዝርዝር አለው ¡Fi ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ዋና መስሪያ ቤት ፊት ለፊት የተገኙት ተቃዋሚ ሰልፈኞች ቁጥራቸው ወደ መቶ ሀምሳ ይገመታል። የሰልፉ ዋና መልእክት የቪኦኤ የአፍሪካ ቀንድ ስርጭት፣ በተለይ ደግሞ የአማርኛውና ትግርኛው አገልግሎት በትግራይ እየደረሰ ነው ለተባለው ሰብአዊ ቀውስ ተገቢውን ሽፋን አልሰጠም አድሏዊነትንም አሳይተዋል የሚል መሆኑን ሰልፈኞቹ ከያዟቸው መፈክሮችና በትዕይንተ ህዝቡ ላይ ከተደረጉ ንግግሮች ትግራይ ጀኖሳይድ ዋር በትግራይ ህዝብ ላይ የታወጀው የዘር ማጥፋት ጦርነት ዛሬ 345ኛ ቀኑን ይዟል። ይሁንና የቪኦኤ የኢትዮጵያ አገልግሎት ይህን የዘር ማጥፋት ጦርነት ፍትሐዊ ሆኖ አልሸፈነውም። ለትግራይ ህዝብ ድምፅ ሆነን ቪኦኤ አድሏዊ የዜና ተቋም መሆኑን ለመግለጽ ነው በዚህ የተገኘ ነውን። ያሉት ሰልፈኞቹ የቪኦኤ አስተዳደር የተጠቀሱት አገልግሎት ፍትሐዊና የጋዜጠኝነት መርህን በጠበቀ መልኩ ስራቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ዋና መስሪያ ቤት ፊት ለፊት የተገኘ አድማጭ ተመልካቾቻችን እንግዲህ እንደምትመለከቱት በራዲዮ በቴሌቪዥን ከመጣን ቅርብ ጊዜያችን ነው። ስለዚህ አልፎ አልፎ የቴክኒክ ችግር ያጋጥመናል። አሁን ያስተዋወቅኩትን የተቃውሞ ሰልፉን በተመለከተ ያቀረብንላችሁን ፕሮግራም በድጋሚ በሬዲዮ ፕሮግራም እንደሚከተለው እናስደምጣችኋለን። ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። Media! ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ዋና መስሪያ ቤት ፊት ለፊት የተገኙት ተቃዋሚ ሰልፈኞች ቁጥራቸው ወደ መቶ ሀምሳ ይገምታል። የሰልፉ ዋና መልእክት የቪኦኤ የአፍሪካ ቀንድ ስርጭት በተለይ ደግሞ የአማርኛውና ትግርኛው አገልግሎት በትግራይ እየደረሰ ነው ለተባለው ሰብአዊ ቀውስ ተገቢውን ሽፋን አልሰጠም አድሏዊነትንም አሳይቷል የሚል መሆኑን ሰልፈኞቹ ከያዟቸው መፈክሮችና በትዕይንት ህዝቡ ላይ ከተደረጉ ንግግሮች በትግራይ ህዝብ ላይ የታወጀው የዘር ማጥፋት ጦርነት ዛሬ 345ኛ ቀኑን ይዘዋል። ይሁንና የቪኦኤ የኢትዮጵያ አገልግሎት ይህን የዘር ማጥፋት ጦርነት ፍትሐዊ ሆኖ አልሸፈነውም። ለትግራይ ህዝብ ድምፅ ሆነን ቪኦኤ አድሏዊ የዜና ተቋም መሆኑን ለመግለጽ ነው በዚህ የተገኘነው፣ ነው ያሉት ሰልፈኞቹ። የቪኦኤ አስተዳደር የተጠቀሱት አገልግሎት ፍትሐዊና የጋዜጠኝነት መርህን በጠበቀ መልኩ ስራቸውን እንዲያከናውኑ አላደረገም በሚልም ተወቅሰዋል። ሌላኛዋ ተናጋሪ በበኩላቸው ይህንን ብለዋል። ትግራይ በአሁኑ ሰዓት በረሃብ ድባብ ውስጥ ትገኛለች። ቪኦኤን እዚህ ቆመን የምንጠይቀው ስራውን እንዲሰራ ፍትሃዊ ሆኖ የትግራይን ዘር ማጥፋት እየደረሰ ያለውን ረሃብ እንዲዘግብ ነው። ትግራይ ሆን ተብሎ እንድትራብ እየተደረገች ነው ነው ያሉት። የአሜሪካ ድምፅ የሰልፉን አስተባባሪዎች ለማነጋገር በየትኞቹ ዘገባዎች የተጠቀሱት የጋዜጠኝነት መርሆች እንደተጣሱ ዋቢ ለመጠየቅ ያደረገው ጥረት አልተሳካም። የአሜሪካ ድምፅ የሕዝብ ግንኙነት ክፍል በሰልፉ ለተነሱ ክሶች መልስ እንዲሰጥ ላቀረብነው ጥያቄ በደብዳቤ መልስ ሰጥቷል። ደብዳቤው እንዲላል ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያላመሳሰውና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል። ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ። እኛም ከሁሉም ወገኖች ደጋፊዎች፣ ጥሪዎች ይደርሱናል። ቅሬታዎች ሲደርሱን መርምረን አስፈላጊ ከሆነ በዚያም ሆነ በሌላ በማናኛውም ዘገባ ላይ ትክክለኛ፣ ሚዛናዊና ሁሉን አቀፍ ዘገባ የማውጣት መርሆቻችንን በጣሰ ሁኔታ በዘገቡ ጋዜጠኞች ላይ እርምጃዎችን እንወስዳለን። መረጃዎችን ነፃ በሆነ ሁኔታ ለማጣራት እንሞክራለን። አድማጮች ዘገባዎቻችን ከፖለቲካ ጣልቃ ገብነት ነፃ እንዲሆኑ ስለሚገነዘቡ በአማርኛ፣ በአፋን ኦሮሞና በትግረኛ የሚተላለፉ ስርጭቶቻችንን በየሳምንት ወደ 12 ሚሊዮን ለሚጠጋ ሰው አገልግሎት ይሰጣሉ። ይህንን አብይ ኃላፊነት በአፍሪካ ቀንድ ውስጥ ግጭት ባለበት በዚህ ጊዜ ብቻ ሳይሆን በዓለም ዙሪያ ዜና ስንዘግብ በብርቱም እንጠብቃለን ሲል መልሰዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘውን የአርብ ምሽት ዝግጅታችንን ነው። አሁን ከምሽቱ ሶስት ሰዓት ከሰላሳ አንድ ወይም ሶስት ሰዓት ተኩል ሆኗል። ወደ ተከታዩ ዘገባችን ስንወስዳችሁ ወደ አፍሪካ ነው። የምናልፈው አፍሪካ ውስጥ በዓለም የጤና ድርጅት የተዘጋጀ ፈጣን የኮሮና ቫይረስ ምርመራ መርሃ ግብር እየተካሄደ ነው። መርሃ ግብሩ የኮሮና ቫይረስ ስርጭትን ለመቆጣጠር ወደፊትም በየጊዜው እንዳይቀሰቀስ ለመከላከል እንደሚረዳ ተገልጿል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። በዓለም የጤና ድርጅት ሪፖርቶች መሰረት አፍሪካ ውስጥ ያለው የኮሮና ቫይረስ ተጋላጮች ቁጥር ከ8.4 ሚሊዮን አልፏል። በበሽታው ሳቢያ ሕይወታቸውን ያጡት ሰዎች ቁጥርም 214 ሺህ ገብቷል። አንድ አዲስ ግምገማ እንደሚያመለክተው ግን አሃዙ አህጉሪቱ ላይ በተጨባጭ ካለው ቁጥር በእጅጉ ያነሰ ነው። በዚህ ግምገማ መሠረት አፍሪካ ውስጥ ለቫይረሱ የተጋለጡ ሰባት ሰዎች ቢኖሩ ለናሙና ምርመራ ደርሶ የሚመዘገበው አንዱ ብቻ ነው። በመሆኑም አህጉሪቱ ውስጥ ያለው እውነተኛው የቫይረሱ ተጋላጮች ቁጥር 59 ሚሊዮን ሊሆን ይችላል። በኮቪድ-19 ምክንያት ለህልፈት የሚዳረጉ ሰዎችን በሚመለከት ደግሞ ሶስት ሰዎች በኮቪድ ሳቢያ ህይወታቸው ቢያልፍ በይፋ በኮቪድ ምክንያት ህይወቱ ያለፈ ተብሎ ሪፖርት የሚደረገው አንዱ ብቻ መሆኑንም ይህ አዲስ ግምገማ ይጠቁማል። አህጉሪቱ ላይ ያለው የክትባት ስርጭት እንቅስቃሴም እጅግ አናሳ መሆኑን ያነሱት የደብሊዩ ኤች ኦ የአፍሪካ ዲሬክተር ማሽዲሶ ሞኤቲ ቫይረሱ በየትኞቹ ማህበረሰቦች ውስጥ እንዴት እየተሰራጨ መሆኑን ተከታትሎ ማወቅ እጅግ ወሳኝ መሆኑን ያስገነዝባሉ። ከአፍሪካ 1.2 ቢሊዮን ህዝብ መካከል እስካሁን ሙሉ በሙሉ የተከተቡት አራት ነጥብ አራት ከመቶ ብቻ መሆናቸውንም አሳስበዋል። የምርመራ አቅማችን ውስን በመሆኑ በበርካታ የአፍሪካ አካባቢዎች አሁንም ስራው የሚሰራው በተቀናጀና ምሪት ባለው መንገድ አይደለም። አብዛኛው ምርመራው የሚደረገው የህመም ምልክት በሚያሳዩ ሰዎች ላይ ነው። ነገር ግን ቫይረሱን በብዛት የሚያስተላልፉት የህመም ምልክት የሌላቸው ሰዎች ናቸው። ባሉት አሃዛዊ መረጃዎች መሰረት ከ65 እስከ 85 ከመቶ የሚሆኑት ቫይረሱ ያለባቸው ሰዎች የህመም ምልክት የሌላቸው ናቸው። ስለዚህ የቫይረሱ ተጋላጮች ተብለው ሪፖርት የሚደረጉት አሃዞች የሚያንጸባርቁት በተጨባጭ ካለው እጅግ ጥቂቱን ነው። የዓለም የጤና ድርጅት ያሰናዳው የምርመራ መርሃ ግብር በአይነቱ እጅግ የተለየ አዲስ ውጥን መሆኑን የተናገሩት ዶክተር ሞዬቲ የምርመራ ሂደቱን በእጅጉ ያፋጥነዋል ብለዋል። ስምንት ሀገሮች መርሃ ግብሩን ለማስጀመር የዓለም የጤና ድርጅት ለሀገሮቹ አንድ ነጥብ ስምንት ሚሊዮን ዶላር የማስጀመሪያ ድጋፍ ማድረጉንም ባለሥልጣኗ አስታውቀዋል። ተሳታፊዎቹ ሀገሮች ቡሩንዲ፣ ዲሞክራሲያዊት ኮንጎ ሪፐብሊክ፣ አይቮሪ ኮስት፣ ጊኒ ቢሳው፣ ሞዛምቢክ፣ ኮንጎ ሪፐብሊክ፣ ሴኔጋል እና ዛምቢያ ናቸው። የቫይረሱ ስርጭት ባየለባቸው አካባቢዎች የሰውነት የተፈጥሮ መከላከያ በአድል ተሐዋሲያንን ለመዋጋት ተቀስቅሶ እንደሆነ በፍጥነት የሚያሳዩ መመርመሪያዎች ጥቅም ላይ የዋሉ ናቸው። እነዚህ መመርመሪያዎች አስተማማኝ፣ ዋጋቸውም ውድ ያልሆነ እና ለመጠቀም ቀላል ሲሆኑ በ15 ደቂቃ ውስጥ ውጤቱን ያሳያሉ። ስለዚህ ሰዎች ለቫይረሱ ተጋልጠው ይሁን አይሁን በፍጥነት ያውቁታል ማለት ነው። በዚህ አዲስ የምርመራ መርሃ ግብር ከ7 ሚሊዮን በላይ ሰዎች ይመረመራሉ ተብሎ ይጠበቃል። ይህም የአንዳንዱን የዚህ መርሃ ግብር ተሳታፊ ሀገር የምርመራ አቅም በአርባ ከመቶ ከፍ ያደርገዋል። የዓለም የጤና ድርጅት የአፍሪካ ዲሬክተሯ ከወዲሁ የሚያስጠነቅቁት ጉዳይም አላቸው። መጪው የአውሮፓ 2022 ዓ.ም እየተቃረበ በመሆኑ በሚከናወኑ የአዲስ ዓመት መቀበያ በዓላት ሳቢያ በአህጉረ አፍሪካና በአጠቃላይ በዓለም ዙሪያ አራተኛ ዙር የኮሮና ቫይረስ ስርጭት ማዕበል ሊቀሰቀስ እንደሚችል አሳስበዋል። ከህዝቦቻቸው ሁለት ሶስተኛውን ያስከተቡ ባለጸጋ ሀገሮች የተረፋቸውን ክትባት በሚቀጥለው ዓመት ሳይሆን አሁኑኑ ለአፍሪካ ሀገሮች ይለግሱ ሲሉም ጥሪ አቅርበዋል። የዜናና የትንታኔ መጽሔት ዝግጅት ሰዓታችን ተጠናቋል። አሁን ወደ ሁለተኛው አጋማሽ የምናልፍበት ሰዓት ላይ ደርሰናል። እያደመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በ ቪኦኤ ኢትዮጵያ ቻናል ኤንኤስኤስ አስራ ሁለት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ደግሞ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየቶቻችሁን አድርሱን። ጥቆማም ካላችሁ ስጡን። ኢንስታግራምና ዩቲዩብ ላይ ማለን። ከሰኞ እስከ አርብ ደግሞ በአህዱ ራዲዮ 94.3 ላይ እንደመጣለን አሁን፣ በፌስቡክ የቀጥታ ስርጭታችን ላይ አንዳንድ መልእክቶችን ሳይ ስልክ ቁጥራችሁን እባካችሁ ላኩልን የሚል መልእክት አንብቤ ያለው የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር ደግሞ አስራ አራት ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በተጨማሪም በቪኦኤ የፌስቡክ ገጽ ላይ መልእክት ቀድታችሁ ከላካችሁልን ይደርሰናል። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ብርሃን ሀይሉ ስርጭታችንን በማቀናበር ላይ ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንወስዳችኋለን። ኢትዮጵያውያን አቆጣጠር በ2000 ዓመተ ምህረት የተፈረመው የአፍሪካ እድገት እድል ድንጋጌ ወይም አገዋ ዩናይትድ ስቴትስና አፍሪካዊ አፍሪካ ሀገራትን በንግድ ዘርፍ ያጣመረ ሰነድ ነው። ከቅርብ ጊዜ ወዲህ በጦርነትና ሰብአዊ መብቶች ረገጣ ደጋግሞ ስሟ እየተነሳ የሚገኘው ኢትዮጵያ ከዚህ የተጠቃሚነት ሰነድ ልትሰረዝ እንደምትችል ስጋት አይሏል። ሀብታሙ ስዩም ይህ እንዳይሆን ዘመቻ ከጀመሩ እንዲሁም በአንጻሩ ደግሞ እርምጃው እንዲወሰድ የሚፈልጉ ትውልደ ኢትዮጵያውያንን ሀሳብ በመቀጠል ጠይቆ እንደሚከተለው አሰናድቶታል ወደ ዘገባው ሀያ አንድ ዓመታትን ያስቆጠረ ድንጋጌ ነው የአፍሪካ እድገት እድል ድንጋጌ በእንግሊዝኛ መጻሩ አጎአ ግቡ ደግሞ ይህ አዋጅ ሲወጣ የአሜሪካን ቢዝነሶችን ወደ አፍሪካ እንዲገቡ እና እዛም አፍሪካ ውስጥ እንዴት አድርገው ራሳቸውን የሚያጠናክሩበት መንገድ የሚፈልግ ሲሆን፣ በአንጻሩ ደግሞ ኢትዮጵያና የአፍሪካ የአፍሪካን የመሳሰሉት ሀገሮች የአዋጁ ተጠቃሚ በመሆን ሰዎቻቸው ስራ የሚሰሩበት እና የቴክኖሎጂ ትራንስፈርም ኢቨንቹዋሊ ሊሆን የሚችልበት መንገድ እንዲሆን ተብሎ ነው። አቶ መስፍን ተገኑ የኢትዮ አሜሪካውያን ሕዝቦች ግንኙነት ኮሚቴ የተሰኘው ተቋም ሊቀመንበር ናቸው። እሳቸው በጠቀሱት ድንጋጌ ውስጥ በአባልነት ከሰፈሩት ወደ አርባ የሚጠጉ ሀገራት መካከል አንዷ ኢትዮጵያ ናት። ኢትዮጵያ አሁን ላይ ከአባልነት የመሰረዝ አደጋ ተጋርጦባታል። አቶ መስፍንና አጋሮቻቸው ይሄ እንዳይሆን የሚፈልጉበት ምክንያት አለ። እንግዲህ ምንድን ነው የሚሆነው ዲሊስት ብትደረግ ኢትዮጵያ እዛ የሚሰራውን እቃ ወደ አሜሪካን ሀገር መጥቶ ያለ ታክስ መሸጥ አይችሉም ማለት ነው ታክስ ይከፍሉበታል እና ይሄ ሲሆን እንግዲህ በሱ ምክንያት ዲኢንሴንቲቫይዝድ ይሆኑ እና ፋብሪካዎቹን መዝጋት ይጀምራሉ ነፍራቸው ከፋይናንሻል አቅም ሲጻር እንግዲህ በአገር ደረጃ አምስት መቶ ሚሊዮን ዶላር ሰው ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳሉ ተብሎ የሚታሰብ ነገር አይደለም በዋሽንግተን ዲሲና አካባቢው የሚገኙ ኢትዮጵያውያንን የሚያስተባብሩት የዘመቻው ሌላኛ አስተባባሪ አቶ ኤልያስ ሄሮይ በበኩላቸው እርምጃው ከተወሰደ ካለ ስራ የሚቀሩ ሰዎች ጉዳይ ያሳስባቸዋል። ኢትዮጵያ ከአግዋ መውጣት ብዙ ጉዳት ነው ህብረተሰቡ የሚያደርሰው። አግዋ ኢትዮጵያ ውስጥ ወደ አንድ ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ ሰማኒያ ፐርሰንቱ ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታቆኝ ሀገር አንድ ሰው ለራሱ አደለ የሚኖረው ሁለት ሶስት ሰው ደግፈው ነው የሚኖረው። እና ይሄ በጣም ትልቅ ኢምፓክት ነው ያለው ህብረተሰቡን በትልቅ ሁኔታ የሚጎዳ ነገር ነው። ወደ አቶ መስፍን ልመለስ። እሳቸው ኢትዮጵያን ከአፍሪካ እድገት ተጠቃሚነት እድል ድንጋጌ አጎአ መሰረዝ የአሜሪካውያንንም ጥቅም የሚጎዳ እንደሆነ ይሟገታሉ። ከአሜሪካን ኢንትረስት አኳያ እኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቅም ነው አጎአን የመሳሰሉ ኦርጋናይዜሽኖች ናቸው ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደርጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። እዚህ ላይ እንደ በማይሆን ሰበብ አሰበብ ፈጥሮ ይህን ማሰናኮል ከአሜሪካን ኢንትረስት ጋር ስለማይሄድ ይህም ልክ አይደለም ባዮች ነን። እዚህ ጋር የሌላኛውን ገጽ ሙግት እንስማ። ስሜ ዮሐንስ አብረሃ አባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። የዛ ኮሚቴ አባል ነኝ። አቶ ዮሐንስ የኢትዮጵያ መንግስትን ደጋግሞ የሚወቅሱበት በሰሜን የሀገሪቱ ክፍል የተቀሰቀሰው ጦርነት ያስከተለው ውድመትና የሰብአዊ መብት ረገጣን ለመግታት የፕሬዚደንት ጆ ባይደን አስተዳደር እየወሰዳቸው ካሉ ዘርፈ ብዙ እርምጃዎች መካከል አንዱ መሆኑን የሚያወሱለት ኢትዮጵያን ከአፍሪካ እድል እድገት ድንጋጌ አጎአ ተጠቃሚነት ዝርዝር የመሰረዝ እርምጃ አስፈላጊ የሆነበትን ምክንያት እንዲያስረዳሉ። ኢትዮጵያ ውስጥ ድሃው ሰርቶ መብላት መጠቀም አለበት ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሃ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሃርድ ከረንሲ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው። ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔም ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን አቶ ዮሐንስ ዛሬ ላይ እርምጃው እንዳይወሰድ የሚፈልጉ አካላት ከፍተኛ ውድመት ደርሶበታል በሚሉት የጦርነቱ ጅማሬ በተመሳሳይ ድምፃቸውን ሊያሰሙ ያስፈልግ እንደነበረም ይሟገታሉ። እነዚህ ይጎዳሉ እየተባሉ ያሉ ሰዎች በትክክል ለአገዋ ተሸጠ ወይም ደግሞ በአገዋ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስም መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበረ፣ አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአድዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች፣ ትግራይ ውስጥ አንድ የጨርቃጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትን ደግፈው የሚንቀሳቀሱ ኃይሎች የሚደግፏቸው አካላት ናቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፐቲ ወይም ደግሞ ለሌላ ማሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ጠብጭሮ የኢትዮጵያ መንግስት ጠላትን ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። በዛ አይነት ነገር ግን አልሰማሁም። አቶ ዮሐንስ በሙግታቸው ኢትዮጵያ ውስጥ ለተፈጠረው ሁለንተናዊ ችግር ተጠያቂ ያደረጉት የኢትዮጵያ መንግስትን ነው። ተጨማሪ አክሳሪ እርምጃዎችን ከመውሰድ እንዲገታ ከተፈለገ መሰል እርምጃዎች ያላቸውን ሚና አውስተዋል። እርምጃው እንዳይወሰድ ከሚሟገቱት መካከል አንዱ የሆኑት አቶ ኤልያስ ህሩይ በበኩላቸው የሰረዛ እንቅስቃሴው እሳቸው ደጋግመው ለሚወቅሱት የትግራይ ህዝብ ነጻነት ግንባር ህዋት የማድላት አዝማሚ ይመስላል። እንደሚታወቀው ሲፒ ለፍ የተለያዩ የሆኑ አቶ ሲቲዎችን በተለያየ ቦታ እያካሄዱ ነው ያሉት፣ በአማራ ክልል፣ በአፋሩ ክልል ከዚህ ቀደም በተለያዩ ኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት። እና አሁንም ያ እየቀጠለ ነው ያለው ጫና አድርጎ ኢትዮጵያ ለፍ በደንብ ወደ ሰላም እንዲመጣ ያለማድረግ ያ ኤፈርት የሌለ ይመስላል ስታየው ከሩቅ ስታ። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ጫና ያለ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንም ወደ እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ ኤክሲፒርለፍ ግሩፕ ቦታና ጊዜ እየተሰጠው ይመስላል። የኢትዮ አሜሪካውያን ሕዝቦች ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑ በበኩላቸው ኢትዮጵያ እያደረገቻቸው ያሉ መልካም ጥረቶች ታሳቢ ተደርገው ከቅጣት ልትድን እንደሚገባ ያክላሉ። የሁለቱ ወገኖች ሙግት ለየቅል ቢሆንም የሚስማሙበት አንድ ነጥብ ግን አለ። ኢትዮጵያ ውስጥ ጦርነት ቆሞ ዳግም ሰላም ከመንበሩ የሚመለስበት መላ ሊፈለግ እንደሚገባ ያምናሉ። በምን ሁኔታና እንዴት የሚለው ሌላ ሙግት ምንጭ ሊሆን ይችላል። በውጭ ሀገራት የትግራይ ኃይሎችን ወክሎ የሚሰራው ኮሚቴ አባል አቶ ዮሐንስ አብርሃን በጥቂቱ ንስማ። ሁሉም ጦርነት ከሚሰብክ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው ኢኮኖሚው ደቆ ደቆ አልቀዋል፣ አገሪቱም ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው፣ ነገ ጠዋት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ነው ያለኝ። የዩናይትድ ስቴትስ ፕሬዚደንት በየዓመቱ እየመዘኑ አባላትን የሚጨምሩበትና የሚቀንሱበት አጎአ የአፍሪካ እድገት እድል ድንጋጌ የሰብአዊ መብት ረገጣን በምክንያትነት ጠቅሰው ሀገራትን ከአባልነት አባሮ ያውቃል። የቅርብ ጊዜ ምሳሌያችን ዲሞክራቲክ ኮንጎ ናት። ለአስር ዓመታት ያክል ከአባልነት የተሰረዘችው ዲሞክራቲክ ኮንጎ የዛሬ ሁለት ዓመት ዳግም አባል ሆናለች። በየዓመቱ ከ500 ሚሊዮን ዶላር በላይ የሚገመጥ ሸቀጥ ወደ ዩናይትድ ስቴትስ ለመላክ የቻለችው ኢትዮጵያ በአገዋ አባልነት ትቀጥል ይሆን? ቀጣዮቹ ጥቂት ሳምንታት መልስ ይኖራቸዋል። ለአሜሪካ ድምፅ ሀብታሙ ስዩም፣ ዋሽንግተን ዲሲ። ስዩምን ለዘገባው እናመሰግነዋለን። በተጨማሪ እንግዶቻችንን እናመሰግናለን። አድማጮች የዚህ ውይይት ዘርዘር ያለና ሰፋ ያለ ቅንብር በነገው ምሽት ዝግጅታችን ይቀርባል። ተከታተሉት። አሁን ወደ ተከታዩ ዘገባችን ስንወስዳችሁ እዚህ ዩናይትድ ስቴትስ ነው የምንቆየው። ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ኮቪድ 19 ወረርሽኝን በመዋጋት ረገድ ያስመዘገበችው ባለው ውጤት ተስፋ እንዳላቸው ገልጸዋል። በቅርብ ጊዜ የወጡ የሕዝብ አስተያየት ግምገማዎች እንደሚያሳዩት ባይደን ያላቸው የሕዝብ ድጋፍ ከሀገሪቱ የኮቪድ 19 ወረርሽኝ ይዞታ ጋር የተቆራየ ነው። የቪኦኤዋ የዋይት ሀውስ ዘጋቢ ፓትሲውድ አስኳራ ያጠናቀረችውን ዘገባ ቁንጅታየ ታቀርበዋለች። የመሰረተ ልማትና የማህበራዊ ጉዳዮች ወጪ አጀንዳቸው በዩናይትድ ስቴትስ ምክር ቤት አልንቀሳቀስ ያላቸው ፕሬዚደንት ጆ ባይደን ትናንት ኮቪድ-19 ወረርሽኝን በመዋጋት ረገድ የተገኙ ክንዋኔዎችን ያወሱበትን ንግግር አድርገዋል። Daily cases are down 47 percent. Hospitalizations are down 38 percent over the past six weeks. በአገር አቀፍ ደረጃ በየቀኑ የሚመዘገቡት አዲስ ተያዦች ቁጥር በ47 ከመቶ ቀንሷል። ሆስፒታል የሚገቡ ህሙማን ቁጥርም ባለፉት ስድስት ሳምንታት በ38 ከመቶ ቀንሷል። ባለፉት ሁለት ሳምንታት ውስጥ በአብዛኛው የአገሪቱ አካባቢም ሁኔታው ተሻሽሏል። በ39 አገሮች የአዲስ የቫይረሱ ተያዦች ቁጥር እየቀነሰ ሲሆን፣ ሆስፒታል የሚገቡ ህሙማንን በተመለከተ ደግሞ በ38 ክፍላተ አገር ቁጥሩ እየወረደ ይገኛል። አስተዳደራቸው በጸረ ኮቪድ ትግሉ ስኬት እያስመዘገበ መሆኑን ለአሜሪካውያን ማረጋገጡ ለፕሬዚደንት ባይደን የፖለቲካዊ ጥንካሬ ቁልፍ ጉዳይ መሆኑን አይፒኤስኦኤስ የተባለ የህዝብ አስተያየት ግምገማ ተቋም ዋና ተንታኝ ክሪስ ጃክሰን ያስረዳሉ። የክትባት ጥረቶቹ በጣም በደንብ በተሳካ መንገድ በተከናወነባቸው በመጸው ወራት የነበራቸው የህዝብ ድጋፍ መጠን ከፍ እያለ መሄዱን አስተውለናል። ነገር ግን ዴልታው የቫይረሱ ዝርያ ከመጣና ለቫይረሱ የሚጋለጠው ሰው ቁጥር እያሻቀበ ከመጣ በኋላ ባለፉት ሁለት ወራት ባይደን ያላቸው የህዝብ ድጋፍ እየተሸረሸረ መሄዱን ተመልክተናል። ለፕሬዚደንቱ የሕዝብ ድጋፍ ማሽቆልቆል ምክንያት ተደርገው ታዲያ የሰራዊቱ ከአፍጋኒስታን አወጣት አኳኋን፣ የነዳጅ ዋጋ ማሻቀብና ሌላውም የዋጋ ንረት፣ ከሜክሲኮ ጋር በሚያዋስነው ድንበር በኩል ብዛት ያላቸው ስደተኞች መጉረፋቸው ይጠቀሳሉ። የኮቪድ-19 ወረርሽኝ ይዞታ ዋናው ጉዳይ መሆኑን የሕዝብ አስተያየት ገምጋሚዎች ይናገራሉ። 538 የተባለ የፕሬዝደንቶችን የሕዝብ ድጋፍ የሚከታተል ተቋም በሚለው መሰረት ኮቪድን በመዋጋት ረገድ ፕሬዝደንቱ የረባ ስራ አልሰሩም ያሉት 47 ከመቶ ሲሆኑ ጥሩ ስራ አከናውነዋል ያሉላቸው ደግሞ 44.7 ከመቶ ናቸው። የሕዝብ ድጋፋቸው አሃዝ ከ50 ከመቶ በታች ሆኖ የሰነበተ ሲሆን እንደ አውሮፓውያን አቆጣጠር ከነሐሴ 30 ወዲህ የፕሬዚደንቱን ክንዋኔ ያልደገፉት ቁጥር ከደገፉት በልጦ ቆይቷል። የመጪው የ2022 ምርጫ በተቃረበበት በዚህ ወቅት ይህ ለዲሞክራቶች ጥሩ ዜና እንዳልሆነ ሪፐብሊካኑ የህዝብ አስተያየት ገምጋሚ ዊት ኤየርስ ይናገራሉ። ሚድተርም ሌክሽንስ አር በፕሬዝደንታዊው ስልጣን ዘመን አጋማሽ ላይ የሚካሄደው ምርጫ ባለው አስተዳደር ላይ የሚካሄድ ህዝበ ውሳኔ ማለት ነው። ስለዚህም የጆ ባይደን ክንዋኔ የህዝብ ድጋፍ 55 ከመቶ ሳይሆን 35 ከመቶ ከሆነ ሪፐብሊካኖችን ከመጥቀም አኳያ ትልቅ ልዩነት ያመጣል። ዋይት ሀውስ የኮቪድ-19 ስርጭት ለማሻቀቡ ሪፐብሊካኖች የህዝብ ጤና ጥበቃ መመሪያዎችን ለማክበር ፈቃደኛ አለመሆናቸውን አንድ ምክንያት አድርገው ይጠቅሳሉ። ምክንያት አድርጎ ይጠቅሳል። የዋይት ሀውስ ቃል አቀባይ ጄን ሳኪ እንዲህ ብለዋል። የቴክሳስ አገረ ገዢ ግሬግ አበት ትእዛዞቹን የሚያግድ አስፈጻሚ ትእዛዝ አስተላልፈዋል። የፍሎሪዳው አገረ ገዢ ሮንደ ሳንቲምስ ዛሬ ጠዋት የክትባት ትእዛዙ ተግባራዊ እንዳይደረግ የሚያግድ መግለጫ ማውጣታቸው ያው እንደተለመደው እና ከሕዝብ ጤና በፊት ፖለቲካን እንደሚያስቀድሙ የሚያሳይ ነው። የህዝብ አስተያየት ገምጋሚዎቹ እንደሚናገሩት ግን አሜሪካውያንን የሚያስጨንቃቸው ጥፋቱ የማን ነው የሚለው አይደለም። የአይፒኤስኦኤስ ተቋሙ ገምጋሚ ክሪስ ጃክሰን ሲናገሩ ኮቪድ ገና በቁጥጥር ስር አልዋለም የሚል ስጋት ያላቸው በርካታ አሜሪካውያን አሉ። የሚያስጨንቃቸው ታዲያ ለምን እንዲሆነ የሚለው አይደለም። ፕሬዚደንቱ ባይደን ናቸው ተጠያቂው ባይደን ናቸው ብለዋል። ትናንት ፕሬዚደንት ባይደን እስካሁን ያልተከተቡትን 66 ሚሊዮኑን አሜሪካውያን እንዲከተቡ የንግድ ተቋማትም አስተዳደራቸው ያወጣውን ደንብ ማስከበሩ ላይ እንዲበረቱ በድጋሚ ተማጽኗቸውን አሰምተዋል ወደ ተከታዩና የመጨረሻው ዝግጅታችንን እንወስዳችኋለን። ታላቁ የአፍሪካ ሩጫ በዋሽንግተን ዲሲ በየዓመቱ የሚደረግ ትውልደ ኢትዮጵያና አፍሪካውያንን ለማቀራረብ ታስቦ የሚሰናዳ ዝግጅት ነው። በኮቪድ-19 ስርጭት ምክንያት ባለፈው ዓመት ያልተካሄደው የስፖርትና በጎ አድራጎት ዝግጅት የፊታችን ቅዳሜ ማለትም ነገ ረፋድ ላይ ይከናወናል። በዋዜማው ሀብታሙ ስዩም የዝግጅቱን መስራች ዶክተር ጋሾ አብዛን አነጋግረዋል። ከስፖርት ተጨማሪ ዝግጅቱ ያነገባቸውን አላማዎች በሚያስረዱበት ይጀምራል። ይህ ዝግጅት ከሩጫ በላይ ነው። በተለያዩ ምክንያቶች ሶስት አላማዎች ነው ያሉት። የመጀመሪያው ዓላማ የትኛውም ሀገር የተለያዩ ማህበራዊ፣ ባህላዊ፣ ሀይማኖታዊ ሀብት አለው እና እኛም ሀገር አትሌቲክሱ ወይም ሩጫ አንድ ሀብታችን ነው የምንቆጥረው እና እሱም ተንትረሰን በዋነኛነት ቁጥር አንድ ትውልደ ኢትዮጵያውያንን እና ሌሎች የአፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስቦ የት የሚዘጋጅ ዝግጅት ነው። በቁጥር አንድ አላማው ቢያኖችንም ሆነ ሌሎች አፍሪካ ወንድምና እህቶቻችንን፣ በሁለተኛነት ደረጃ እዚህ ሀገር ተወልደው ያደጉ ህጻናትን ወደ ባህላቸው፣ ወጋቸው ወደ ሀገራቸው የበለጠ ለማቀራረብ የበለጠ ያልኩበት ምክንያት እንግዲህ ወላጆች በተለያየ መንገድ የራሳቸውን የሆነ ጥረት ያደርጋሉ። ከዛ ደግሞ ባሻገር ከተለያየ የዚህ የአሜሪካ ግዛት የሚመጡ ለምሳሌ ከአትላንታ ሚሽገን የሚመጡ አሉ፣ ከዳላስ የሚመጡ አሉ፣ ኮሎራዶ የሚመጡ አሉ። እና ከነዚህ አይነት የመጡ ህጻናት ጋር አንድ ላይ ሆነው የማውራት የልምድ የመቀያየር እድሉን ይሰጣቸዋል። ሶስተኛው ደግሞ በየአመቱ እንደምናደርገው ከዚህ ዝግጅት የሚገኝ ከገቢው የተወሰነ ድርሻ ለበጎ አድራጎት ድርጅቶች ይደረጋልና በዚህ አመት ከእያንዳንዱ የሚገባው ተመዝጋቢ ክፍያ አምስት ዶላር ለመሰረት መብራቴን አምባሳደር አድርጎ ለሾመው የልብ ሙማን እና የህጻናት መርጃ ድርጅት ድጋፍ ይደረጋል። የዘንድሮው የዘንድሮ ዝግጅት ይዘቶች ምንድን ናቸው? የቶቹ ታዋቂ ሰዎችስ ይሳተፋሉ ከዚህ በፊትም የተለያዩ ታዋቂ ሰዎች መሳተፋቸውን ታሳቢ በማድረግ ነው። በተለየ ለየት የሚያደርገው ምንድን ነው? በሁለት መንገዱ ነው። አንደኛ የህፃናቶቹ ዝግጅት ሰፋ ብሎ በሚካሄድበትን እንዲሆን ጥረት አድርገናል። ሁለተኛ ደግሞ ሀብታሙ እንደምታውቀው ትላልቅ ስሞች ኢትዮጵያን በኦሎምፒክና በዓለም ሻምፒዮና ስሟን ያስጠሩ ጀግኖች እዚህ በሰሜን አሜሪካ በተለያየ ግዛት በተለያየ ምክንያት እየኖሩ የሚገኙ አሉ እንደ ሚሊዮን ወልዴ ሀይሉ መኮንን ያሉ ሯዋጮችን ሙሉጌታውን ደግሞ ያሉ ሯዋጮችና ለእንደነሱ አይነት ሯዋጮች ብዙሀኑ በፊት ከህፃናቶቹ በኋላ ከፊት ለፊት ሆነው የሚወዳደሩበትም ዝግጅት አለ። ያ ዝግጅት እኚህን የቀድሞ አትሌቶችን ለማሰብ ለማክበር እና ምስጋና ለማቅረብ በሚል የሚካሄድ ነው። ስመጥር የሆኑ አትሌቶች ናቸው። ከሀያ አምስት በላይ ስመጥር የሆኑ በጠቅላላ ግን በዚህ በሩጫ ዓለም ውስጥ ህይወታቸው ያለፈ ሀምሳ አራት በስማቸው የተሰራ ቁጥር አለ የሚሳተፉበት ዝግጅት የሚሆነው ከዛ ደግሞ ሶስተኛ ከአዲስ አበባ ድረስ ቁጥሬ ዱለቻ የኦሎምፒክ ምክትል ፕሬዚዳንት ብርሃነ አድሬ የሚገኙበት እነ ገንዘቤ ዲባባ፣ ስለሺ ስህን፣ ደራርቱ ቱሉ በዋና ክብር እንግዳነት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ጨምሮ ሌላ በርካታ ሰዎች የሚገኙበት ዝግጅት ነው የሚሆነው። ይህ ለየት ያደርገዋል። ሀብታሙ፣ የተለያዩ መልእክቶች ደምቀው እንዲሰሙበት የሚፈለግ አይነት ዝግጅት ይመስለኛል። በዘንድሮ ዝግጅት ምን አይነት መልእክቶች የበለጠ እንዲጎሉ ኢትዮጵያውያን ትውልደ ኢትዮጵያውያን እንዲነ ሊነጋግሩባቸው እንዲወያዩባቸው ትፈልጋላችሁ? በዚሁ አጋጣሚ የሚገናኙ ሰዎች። በጣም ጥሩ ጥያቄ ነው። መሪ ቃላችን አብሮነት መሻል ነው የሚል ነው። አብሮነት መሻልን በብዙ መንገዱ ልናየው እንችላለን። በኢኮኖሚው፣ በባህሉ፣ በሃይማኖቱ በፖለቲካው አብሮነት መሻል ነው ብለን እናምናለን፣ እና በዛ ዙሪያ ላይ ነው እንደ መሪ ካል ሆኖ እያጠነጠነ እና እኛም በህዝቡ ዘንድ የመነጋገሪያ ርዕስ ሆኖ መታሰብ እንዲችል ታስቦም ደግሞ ወደ ተግባር የሚሻገርበትን መንገድ እንዲያገኝ የምናለመው እና ተስፋ የምናደርገው የዘንድሮ ውድድር የኮቪድ-19 ድባብ ባልጠፋበት ሁኔታ ነው የሚደረገው ልዩ የጥንቃቄ እቅዶችስ አሏችሁ ወይ በተሳታፊዎች ቁጥር ላይ ምን አይነት ጫና ፈጠረ በመጀመሪያ ደረጃ የዋሽንግተን መንግስት እንደዚህ አይነት ጋዘሪንግ በምናደርግበት ጊዜ ቁጥሩን ገድቦታል የምናሳትፈውን ተሳትፈው ተሳታፊዎች ቁጥር በሁለተኛነት ደግሞ እኛም ተሳታፊዎች በሚችሉ መንገድ ማስክ እንዲያደርጉ በተረፈ ደግሞ ሳኒታሪ ጀሮችን በመጠቀም የበኩላችንን ጥረት እናደርጋለን። በዋዜማው የሚደረግ የምስጋናና የሽልማት መሰናዶ ስለመኖሩም ሰምተን ነበረ። ታላቅ አፍሪካ ሩጫ አላማው ያለንን ሀብት ተጠቅመን የተለያዩ አላማዎችን ማሳካት ነው። ከዛ አንዱ አካል የሆነው ምንድን ነው? ኢምፓክት አዋርድ የሚባል አለን። ኢምፓክት የሚለውን በአማርኛ ሁሌታው በኛ አእምሮ ውስጥ ያለውን ህሳቤ መግለጹ ባህራዊነት፣ በስኬታማነት ወይም በተነሳሽነት ወይም በመልካም ተጽዕኖ ፈጣሪነት አላማው እንደ ሩጫ በሙሉ ያለን ሀብት ሀብት ስል ለኢትዮጵያ በድርቅ የምንታወቅ ሀገርን ቀይሮ በሩጫ እንድንታወቅ ያደረገው አትሌቲክሱ ነው። አትሌቶቻችን ናቸው። እዚያውም ደግሞ አትሌቲክሱ በአትሌቲክሱ መስክም ይሆን በስነ ጥበቡ፣ በስራ ፈጠራ ዙሪያ እኛን ኢትዮጵያውያኖችንም ሆነ አፍሪካውያኖችን ያገዙ ያነሳሱ ተምሳሌት የሆኑ ሰዎችን አክብረን ለተለያየ ተጨማሪ የማከም ስራ እንዲሰሩ ምስጋና መናገርበት ፕሮግራም ነው። የዘንድሮ ተወዳዳሪዎችም ተወዳዳሪዎች በሶስት ዘርፍ ነው፣ በስፖርት በስነ ጥበብና በስራ ፈጠራ የሚሸምና ነገ ማታ ላይ እንደሚታወሰው በመጀመሪያው ሩጫ ዝግጅት ልል ዝግጅት ዋዜማ ላይ ሶስት ሰዎች በእነዚሁ ዘርፎች ከስፖርቱ ኮማንደር አትሌት ደራርቱ ቱሉ በስነ ጥበቡ አርቲስት ቴዲ አፍሮ ወይም ቴድሮስ ካሳሁን እና በስራ ፈጠራው ደግሞ ሚስተር ማርክ ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች እና ሃይስኩሎች ላይ በቴክኖሎጂ ዙሪያ ስቲም ፓወር የሚባል ድርጅት ተሸልመዋል እና በዚሁም አመት እንደዚሁ ስማተር የሆኑ ትልቅ